Voice of America የገዢው ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ ከሰኔ አስራ አምስቱ አጋጣሚ ወዲህ የመጀመሪያው የሆነውን ስብሰባውን ዛሬ ማካሄድ ጀምረዋል። በቅርቡ ባወጧቸው መግለጫዎች ከፍተኛ መወራወር ውስጥ የገቡት የኢዴፓና የህወሓት ከፍተኛ መሪዎችም ከዚያ ክስተት ወዲህ ለአንድ ስብሰባ አብረው ሲቀመጡ የዛሬው የመጀመሪያ ጊዜያቸው መሆኑን አስታውሶ እስክንድር ፍሬው ተከታዩን አድርሶናል። ከፍተኛ ትኩረት ከሳቡ ወቅታዊ የፖለቲካ ትኩሳቶች በኋላ የመጀመሪያው የስራ አስፈጻሚ ኮሚቴ ስብሰባ ነው ዛሬ የተጀመረው። የአማራ ክልል መሪዎችና ከፍተኛ ወታደራዊ ባለስልጣናት ከተገደሉበት የሰኔ 15 ጥቃት በኋላ ኢህአዴግ በዚህ ደረጃ አልተሰበሰበም። በጥቃቱ የተገደሉትን የአማራ ክልልና የአዴፓ አመራሮች በመተካት የስራ አስፈጻሚ ኮሚቴ አባል በመሆን የተመረጡት አቶ ተመስገን ጥሩነህና ሌሎች ባለስልጣናትም ለመጀመሪያ ጊዜ በኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ እየተሳተፉ ይገኛሉ። ኢህአዴግ በድረ ገጹ እንዳስታወቀው ስብሰባው በ ድርጅት ስራዎች አፈጻጸምና በሌሎች ወቅታዊና አገራዊ አጀንዳዎች ላይ ይመክራል። አጀንዳዎቹ ምን እንደሆኑ ግን በዝርዝር አላመለከተም። የኢህአዴግ ስራ አስፈጻሚ ኮሚቴ ከግንባሩ አራት አባል ድርጅቶች ዘጠኝ ዘጠኝ ሰዎች የተወከሉበትና በድምሩ ሰላሳ ስድስት አባላት ያሉበት ነው። በቅርቡ በወጧቸው መግለጫዎች የተካረረ የቃላት መወራወር ውስጥ የገቡት የአዴፓና የህወሓት ከፍተኛ አመራሮችም ታዲያ ከዚያ ክስተት በኋላ ለመጀመሪያ ጊዜ ነው በአንድ አዳራሽ ውስጥ ለስብሰባ የተቀመጡት። ስብሰባው በሁለቱ ፓርቲዎች ውዝግብና በሌሎች ወቅታዊ ጉዳዮች ላይ የሚያስተላልፈው ቁርጥ ያለ ውሳኔ ስለመኖሩ ግን የታወቀ ነገር የለም። ከእነዚያ መግለጫዎች በኋላ የተገናኙት የሁለቱ ፓርቲዎች ከፍተኛ አመራሮች ምን አይነት የሀሳብ ልውውጥ እንደሚያደርጉም ግልጽ አይደለም። ሁለቱ ፓርቲዎች በመግለጫና በአደባባይ እየተባባሉትን ባይባባሉ እንደሚመረጥ የኢህአዴግ ሊቀመንበር ዶክተር አብይ አህመድ በቅርቡ በሰጡት መግለጫ ተናግረዋል። ጠንከር ባሉ ቃላት መነጋገራቸው ግን አዲስ አይደለም ብለዋል። የመግለጫ ምልልሱን ራሱን አስችሎ ማየት ይኖርብናል። ምን ፋይዳ አለው የሚለው እንደ ባህሪ ግን ብዙ አዲስ ባህሪ አይደለም አሪፓና ቲፔሌፍ በመግለጫ እና በይፋ አይነጋገሩም እንጂ ከዚህ በባሰ በዝርዝር እና በጣም ጠንከር ባለ መንገድ በመድረኮቻችን እነጋገር ነበር ከዚህ ቀደም። አሁን አጠቃላይ የፖለቲካ አውዱ መቀየር ጋር ተያይዞ በይፋ ማንኛውም ነገር መነገር ከመጀመሩ ጋር ተያይዞ በመግለጫ ልክ መጥቷል። መግለጫ መሆኑን ምን ፋይዳ አለው፣ ምን ፋይዳ የለውም የሚለውን ከማንሳቴ በፊት ዲፔሌፍ ከአዴፓ ጋር፣ አዴፓ ከኦዲፒ ጋር የሚሰራው ለራሱ ሲል ነው። እያንዳንዱ የፖለቲካ ፓርቲ የራሱ ዓላማ፣ የራሱ ፍላጎት፣ የራሱ መሻት አሉ ያን ፍላጎቱን ያን ሀሳቡን ለማሳካት አጋር ሊሆነው የሚችል ሀሳቡን ተጋርቶ ወደፊት የሚያደርገውን ጉዞ ድጋፍ ሊሰጠው የሚችል አጋር ይፈልጋል። ለዚህ ቲፒኤልኤፍ እና አዴፓ ከዚያ በፊት ይሄደን በኢትዮጵያ ውስጥ ካሉ ፓርቲዎች ሁሉ በላይ በትብብር በወንድማማችነት ስሜት ለረዥም ዓመታት አብሮ ታግለዋል። እነዚህ ኃይሎች የታገሉበት ዋና ዋና ዓላማ ለህዝባቸው ልማት፣ ለህዝባቸው ሰላም፣ ለህዝባቸው ዴሞክራሲን ለማምጣት ነው። ይህ አላማ በተሟላ መንገድ በሁለቱም ህዝቦች ላይ አልተሳካም። አላማቸው እስካልተሳካ ድረስ፣ አላማቸው በጉዞ በስኬት ሂደት ላይ እስካለ ድረስ ተጨማሪ የጋራ ጥረት ማድረግ ይኖርባቸዋል። ተጨማሪ ጥረት ሲያደርጉ ግን በየመሃሉ ንትርክ አይፈጠርም ማለት አይደለም። እንኳን ፖለቲካ ውስጥ በየትኛውም መስኩ ስንሳተፍ እንደዚህ አይነት ንትርኮች ያጋጥማሉ። የስብሰባው ማጠቃለያ ምን ሊሆን እንደሚችል የኢህአዴግ መግለጫ በግልጽ አላመለከትም። ስብሰባው የድርጅት ስራዎችንና ወቅታዊ ሁኔታዎችን በጥልቀት ከገመገመ በኋላ ቀጣይ አቅጣጫዎችን ያስቀምጣል ነው ያለው። ዛሬ የተጀመረው ስብሰባ በነገው ዕለትም ይቀጥላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ